The voice of America. The OA. America Dums <laughs> Radio Tabiano. በኢትዮጵያ ውስጥ ብቻ ሳይሆን በሌላ በማንኛውም ሀገር ላይ አንድ ገዢ ፓርቲ መቶ በመቶ አሸናፊ ነው ተብሎ ሲረጋገጥለት እንደው እንደ ማስጠንቀቂያ ደወል ሊታይ የሚችል ነገር ነው። መራጩ በሙሉ አንደኛውን ፓርቲ ብቻ መጥጧል የሚለው ውጤት የሚያስተላልፈው መልእክት የፖለቲካ ምህዳሩ ምን ያህል የጠበበው ስለሚያመለክት። አቶ ዳንኤል በቀለ በሂዩማን ራይትስ ዋች የአፍሪካ ፕሮግራሞች ስራ አስፈጻሚ ዳይሬክተር ናቸው። ባለፈው ወር በኢትዮጵያ በተካሄደው ብሔራዊ ምርጫ ኢህአዴግ መቶ በመቶ የምክር ቤት መቀመጫዎችን አሸነፈ መባሉን አስመልክቶ ድርጅታቸው ባወጣው መግለጫ ላይ ከሰጡት የተቀነጨበ ነው። ዝርዝሩ በአብይ ርዕስ ይቀርባል። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሻችሁ። ይህ በየዕለቱ ከምሽቱ ሶስት ሰዓት ከአራት ሰዓት በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። የዛሬ ሐሙስ ሰኔ 17 ቀን 2007 ዓ ም ምሽት ፕሮግራም አስተናጋጆች ሰለሞን ክፍሌና እኔም ሰሎሞን አባተ ነን። አሁን በቅድሚያ ያለም ዜና። የአሜሪካ ፕሬዚዳንት ባራክ ኦባማ በሐምሌ መጨረሻ ወደ አዲስ አበባ የሚያደርጉት ጉብኝት የሁለቱን ሀገሮች ግንኙነት ወደ ሌላ ደረጃ ያሸጋግራል ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ አስታወቀ። ኢትዮጵያ ውስጥ ያለውን የሰብአዊ መብቶች አያያዝ የሚተቹ ዓለም አቀፍ ተቋማት ስለ ጉብኝቱ የሚሰጧቸው አስተያየቶችም እውነቱን አያሳይም ብሏል መስሪያ ቤቱ። እስክንድር ፍሬው ተከታዩን ዘገባ አጠናቅሯል። በሐምሌ ወር መጨረሻ ወደ አዲስ አበባ የሚመጡት የአሜሪካው ፕሬዚዳንት ባራክ ኦባማ ጉብኝት የመገናኛ ብዙኃንን ትኩረት ስቧል። በስልጣን ላይ ያለ አንድ የአሜሪካ ፕሬዚዳንት ኢትዮጵያን ሲጎበኝ ኦባማ የመጀመሪያው ይሆናሉ። ጉብኝቱ በኢትዮጵያ ባለስልጣናት አስተያየት ሲሰጥበትም የዛሬው ቀዳሚው ነው። ዛሬ ከሰዓት ለውጭ ሀገር ጋዜጠኞች በሰጡት መደበኛ መግለጫ ስለ ጉዳዩ የተናገሩት የውጭ ጉዳይ ሚኒስቴር ቃል አቀባይ ተወልደ ሙልጌታ ናቸው። ጉብኝቱ የሁለቱን ሀገሮች ግንኙነት ወደ ሌላ ደረጃ ያሸጋግራል ብለዋል። የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ የኢትዮጵያ ጉብኝት በሁለቱ ህዝቦችና ሀገሮች መካከል ያለውን ግንኙነት ወደ ሌላ ደረጃ ያሸጋግረዋል። ጉብኝቱ በሁለቱ ሀገሮች ግንኙነት ውስጥ ሌላ የማዕዘን ድንጋይ ነው። በዚህ ጉብኝት ሁለቱ ሀገሮች በምጣኔ ሀብት እድገት፣ የዲሞክራሲ ተቋማትን በማጠናከር ጉዳይና የተሻሻለ የጸጥታ ሁኔታን በተመለከተ እንደሚወያዩ ተስፋ እናደርጋለን። እንደምታውቁት ኢትዮጵያና አሜሪካ እጅግ ጥሩ የወዳጅነት ግንኙነት አላቸው። በዚያ መሰረት ላይም ነው እየገነባን የምንሄደው። በፕሬዝዳንት ኦባማ ጉብኝት የሁለቱ ሀገራት ስትራቴጂካዊ አጋርነት የበለጠ ይጠናከራል ብለዋል ቃል አቀባዩ። ፕሬዝዳንት ኦባማ ኢትዮጵያን እንደሚጎበኙ ከተገለጸ ጊዜ አንስቶ የሰብአዊ መብት ተቋማትና ድርጅቶች የተለያዩ አስተያየቶችን እየሰጡ ይገኛሉ። በኢትዮጵያ ያለው የሰብአዊ መብት አያያዝ አሳሳቢ መሆኑን እነዚህ ድርጅቶች ያስረዳሉ። እናም ፕሬዝዳንት ኦባማ ይህንኑ ጉዳይ ለኢትዮጵያ ባለስልጣናት እንዲያነሱ ጥሪ እያቀረቡ ነው። ስለዚሁ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ የድርጅቶቹ አቋም እውነታውን እንደማያንጸባረቅ ነው ያብራሩት። የተለያዩ ወገኖች ስለ ጉብኝቱ እየሰጡ ያሉትን አስተያየቶች በተመለከተ ያ የእነርሱ ጉዳይ ነው፣ ለእነርሱ ውሳኔ ነው መጥተው ያለበት አስፈላጊው ነገር ስሞታ ከተጨበጠ እውነታ የተለየ መሆኑ ነው። ስለዚህ እውነታው ለራሱ ይናገራል ባይ ነኝ። ባራክ ኦባማ በአዲስ አበባ ቆይታቸው ከኢትዮጵያ መንግስት ባለስልጣናት እንደዚሁም ከአፍሪካ ሕብረት መሪዎች ጋር የተናጠል ውይይቶችን እንደሚያካሄዱ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ደቡብ አፍሪካ ከዓለም አቀፉ የወንጀል ፍርድ ቤት አባልነት ልትወጣ እንደምትችል አስታወቀች። ይህ ማስፈራሪያ የወጣው የሱዳኑ ፕሬዝደንት ኦማር ሐሰን አልበሽር በተመሠረተባቸው የጅምላ ፍጅት ክስ እጃቸው እንዲያዝ ፍርድ ቤቱ ያወጣውን ማዘዣ ደቡብ አፍሪካ ተፈጻሚ ባለማድረጓ በተነሳው ውዝግብ ምክንያት ነው። የደቡብ አፍሪካ መንግሥት ቃል አቀባይ ጄፍ ራዴቭ ዛሬ ከተካሄደ የካቢኔ ስብሰባ በኋላ በሰጡት መግለጫ ከፍርድ ቤቱ አባልነት የመውጣቱ ውሳኔ የመጨረሻው እርምጃ እንደሚሆን ጠቁመው፣ በቅድሚያ ግን ፍርድ ቤቱን ያቋቋመውን የሮማ ድንጋጌ መንግሥታቸው እንደሚፈትሽና እንደሚገመግም አመላክተዋል። የኒጀር ወታደሮች በምድርና በአየር ባካሄዱት ዘመቻ አስራ አምስት የቦኮ ሐራም ተዋጊዎችን መግደላቸውንና ሀያ መያዛቸውን የሀገሪቱ ጦር አስታወቀ። በጥቃቱ እርምጃ ብረት ለበስ ተሽከርካሪዎችና ሀያ ስድስት ሞተር ብስክሌቶች መውደማቸውን የመከላከያ ሚኒስቴሩ ያወጣውና በሀገሪቱ ራዲዮ ትናንት ምሽት ላይ የተነገረው መግለጫ አስታውቋል። ቦኮ ሐራምን ከአካባቢው ለማጥፋት በሚል እየተካሄደ ባለው የምዕራብ አፍሪካ መንግሥታት ጥምረት ውስጥ ኒጀር ቁልፍ ሚና እየተጫወቱ ከሚገኙት ሀገሮች አንዷ ነች። የናይጄሪያውን ጽንፈኛና የሁከት ቡድን ቦኮ ሃራምን መውጋት በሚቻልባቸውና ሌሎችም ቁልፍ የሚባሉ አካባቢያዊ ጉዳዮች ላይ ለመምከር የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ከናይጄሪያው አቻቸው ጋር ለመነጋገር ከመጭወር ለመጭወር ይቅርታ ቀጠሮ ይዘዋል። ሚስተር ኦባማ ፕሬዚደንት ማሐሙድ ቡሃሪን ዋይት ሀውስ ውስጥ ያስተናግዳሉ የተባለው የፊታችን ሐምሌ 20 ነው። ቦኮሃራምን ለመውጋት መያዝ ባለባቸው አጠቃላይና አካባቢያዊ ስትራቴጂዎች ላይ ያተኩራል የተባለው ይህ የሁለቱ መሪዎች ውይይት ናይጄሪያ ራሷም ውስጥ መካሄድ ይኖርባቸዋል ብለው በሚያስቧቸው የምጣኔ ሀብትና የፖለቲካ ማሻሻያዎች ላይም እንደሚመክር ታውቋል። የእስላማዊ መንግስት ቡድን ተዋጊዎች ሶሪያ ውስጥ ዛሬ አዲስ ጥቃት ከፈቱ። ጥቃቱ የከፈተው በኩርዶች የተከፈተው በኩርዶች በተያዘችው ኮባኒ ከተማ ላይ ሲሆን በአብዛኛው የኩርዶች ከተማ የሆነችውን ሐሳካንም ለመያዝ በመንግስት ቁጥጥር ስር ባሉ ግዛቶች ውስጥ እየገፉ መሆኑ ተዘግቧል። የእስላማዊ መንግስት ቡድን ተዋጊዎች ባለፉት ተከታታይ ሳምንታት ከኩርድ ኃይሎች ጋር ባካሄዷቸው ውጊያዎች ተከታታይ ሽንፈቶች ሲያጋጥሟቸው እንደቆዩ ይታወቃል። አይሲል የኮባኒውን ጥቃት ዛሬ የጀመረው በቱርክና በሶሪያ ድንበር ላይ ባደረሰው የአጥፍቶ ጠፊ ፍንዳታ ነው። በዛሬው ውጊያ ብዙ ቁጥር ያለው ሰው መገደሉንና መቁሰሉን የሶሪያ የሰብዓዊ መብቶች ቃፊር የሚባለው ቡድን አመልክቷል። አይሲል ቀኑን ኮባኒን በተከታታይ የናጡ የአጥፍቶ ጠፊ ፍንዳታዎች የተካሄዱባት ሲሆን ከእነዚያ ጥቃቶች በአንዱ 23 ሲቪሎች መገደላቸውን ጌሎ ኢሳ የሚባሉ ኩርዳዊ ፖለቲከኛ ለቪኦኤ ተናግረዋል። ከቱርክ ግዛት ወደ ኮባኒ የገቡ የአይሲል ተዋጊዎች ያለ ምርጫ ያርከፈክፉ በነበረው ተኩስ የተፈጠረውን ሁኔታ ለማየት የወጡ የነበሩ ሰዎችን መግደላቸውን አመልክተዋል። በሌላ በኩል ግን ዛሬ በኮባኒ ከተማ ላይ ጥቃት አድርሷል የሚባል አንድም የአይሲል ተዋጊ ከግዛቷ ወደ ሶሪያ ለመግባቱን ቱርክ አስታውቃለች። አድማጮች ዜና በቀጥታ የሚተላልፍላቸው ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ነገ ወደ ኦስትሪያ ዋና ከተማ ቪዬና ይበራሉ። ምክንያት ከኢራን ጋር በተያያዘው የሀገሪቱ የኑክሌር መርሃ ግብር ላይ ስምምነት ለመፈራረም የተቆረጠው ቀነ ገደብ የሚያበቃው የፊታችን ማክሰኞ በመሆኑ ከዚያ በፊት መካሄድ ያለባቸውን ንግግሮች ለማጠናቀቅ እንደሆነ ተገልጿል። የኢራን ዜና አገልግሎት ኢርና ዛሬ ባወጣው ዘገባ የመጨረሻዎቹን ድርድሮች ለማካሄድ ሚስተር ኬሪና የኢራኑ አቻቸው ጃቫድ ዛሪፍ ከነገ በስቲያ ቅዳሜ ይገናኛሉ። የኢራን የበላዩ መሪ አያቶላ አሊ ሐሜኔ ባለፈው ሚያዝያ ከተደረሰው የቅድሚያ ስምምነት አንዳንድ ነጥቦች በማፈግፈጋቸው ምክንያት ምናልባት ቀነ ገደቡ እንዲራዘም ሳይጠየቅ አይቀርም እየተባለ ነው። በተባለው ጊዜ የፊታችን ሰኔ 23 ስምምነቱ ይፈረማል ብለው እንደማይጠብቁ የተናገሩ አንድ የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ከፍተኛ ባለሥልጣን ቢያንስ ግን ወደ ስምምነቱ ይቀርባሉ ብለው እንደሚያስቡ አመልክተዋል። ባለፈው ሚያዝያ በተደረሰው ስምምነት መሠረት ተደራዳሪዎቹ የምዕራብ መንግስታት የሚፈልጉት በኢራን ላይ የተጣሉት ማዕቀቦች በየደረጃቸው እንዲነሱላት ሲሆን የኢራኑ የበላይ መሪ አያቶላ ኻሜኒ የሚጠይቁት ግን ስምምነቱ እንደተፈረመ ማዕቀቦቹ እንዲነሱ ነው። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ያወጡትና ተቃዋሚዎቻቸው ሶሻሊስታዊ ነው እያሉ የሚነቅፉት የጤና አገልግሎት ዋስትና ሕግ በጠቅላይ ፍርድ ቤቱ ከተከፈተበት ሙግት በኋላ ዛሬ አሸነፈም ኦባማ ኬር እየተባለ በፕሬዝደንቱ ስም የሚጠራው ይህ ሕግ እንዲቀጥል የጠቅላይ ፍርድ ቤቱ ዳኞች የወሰኑት ስድስት ለሶስት በሆነ ከፍተኛ የልዩነት ድምፅ ነው ይህ የፍርድ ቤት ውሳኔ ለፕሬዝደንት ባራክ ኦባማ ታላቅ የፖለቲካ ድል ነው ተብሏል የፍርድ ቤቱን ውሳኔ ደጃፉ ላይ ቆሞ ይጠባበቁ የነበሩት የኦባማ ኬር ደጋፊዎች ውሳኔው ሲሰማ በደስታ ጩኸትና ፍንደቃ አካባቢውን ሞልተውታል በአሁኑ ጊዜ በኦባማ ኬር የጤና ዋስትና ከ17 ሚሊዮን በላይ አሜሪካውያን ታቅፈዋል የዜናው ሰዓት አበቃ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ወደ ኋላ ከሚቀርቡ ቅንብሮች የአንድ ሁለቱን ለቅምሻ It has been brought to my attention that the members of the Commission of Inquiry on Eritrea have been subjected to The <unified administration> በኤርትራ ይፈጸማል ስለተባለው የሰብአዊ መብቶች ጥሰት ከተናገሩት የተቀነጨበ ነው። በመጽሔቱ የትንታኔ ክፍለ ጊዜ ይቀርባል። እንደሱ ነው የሚባለው። በቅርቡ በጣሊያን የፊልም ፌስቲቫል ያሸነፈው ግርታ የተሰኘው ፊልም በሁለተኛው አጋማሽ ባህልና ማህበረሰብ ይቃኛል። አሁን የዕለቱ አብይ ርዕስ ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሁማን ራይትስ ዋች ባለፈው ወር በኢትዮጵያ በተካሄደው ብሔራዊ ምርጫ ኢህአዴግ መቶ በመቶ የምክር ቤት መቀመጫውን አሸነፈ መባሉን የተቸበትን መግለጫ ከትናንት በስቲያ ይፋ አድርጓል። የመቶ በመቶው የምርጫ ውጤት አሳሳቢ እንጂ ለመንግስቱ የተሰጠ የትምምን ድምፅ አይደለም ይላል የሰብአዊ መብቶች ተሟጋቹ ድርጅት ሪፖርት። አቶ ዳንኤል በቀለ በሂውማን ራይትስ ዋች የአፍሪካ ፕሮግራሞች ስራ አስፈጻሚ ዳይሬክተር ናቸው። ከአሉላ ከበደ ጋር ያደረጉት ቃለ ምልልስ ቀጥሎ ይቀርባል። አቶ ዳንኤል በቀለ የኢትዮጵያ የመቶ በመቶ ድል ምርጫ ውጤት የማስጠንቀቂያ ደወል ይላል በግርድፉ ወደ አማርኛ ሲመለስ፣ ባለፈው ግንቦት አስራ ስድስት የተካሄደውን የኢትዮጵያ ብሔራዊ ምርጫ ውጤት ተንተርሶ ድርጅቶ ያወጣው ዘገባ ገዢው ኢህአዴግ ከአምስት መቶ አርባ ሰባት መቀመጫዎች አምስት መቶ አርባ ስድስቱን ያሸነፈበትን ነው። መነሻ ያደረጋችሁትና ከአጠቃላይ ድምዳሜያችሁን እንደርደር። በመጀመሪያ መናገር የሚገባኝ ነገር የሂዩማን ራይትስ ዎች የኢትዮጵያ ምርጫ የመታዘብ ስራ አላካሄደም። ምርጫው የተካሄደበት ሁኔታ ግን በአጠቃላይ የምርጫው ሰብአዊ መብትን በተለይ በሚመለከት አያያዙ ምን ይመስላል የሚለውን ድርጅታችን ለረጅም ጊዜ በአጠቃላይ በኢትዮጵያ ውስጥ ያለውን የሰብአዊ መብት አያያዝ ሁኔታ በጥልቀት ጥናት ስለሚያደርግ፣ ስለሚመረምር፣ ስለሚከታተል ከዛ አንጻር ነው አስተያየት የሰጠ ነው እንጂ የኢትዮጵያን ምርጫ የመታዘብ ስራ አካሂደን አይደለም። እንን ካልኩኝ በኋላ እንዳልኩት ሂውማን ራይትስ ዎች ለበርካታ ዓመታት በአጠቃላይ በኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታ ምን ይመስላል የሚለውን ጥናትና ምርምር ያደርጋል፣ ይከታተላል፣ ይዘግባል፣ ያሳውቃል። በዚህ መሰረት አሁን በቅርቡ የተካሄደው ምርጫም ደግሞ የተካሄደበት የሰብአዊ መብት አያያዝ ሁኔታ ምን ይመስላል የሚለውን ግንዛቤ ለመውሰድ ሞክረናል። ከዚህ አንጻር ምርጫው የተካሄደበት የሰብአዊ መብት አያያዝ ሁኔታ በከፊል የተቃዋሚ ፓርቲ አባሎች እስር ቤት ውስጥ ያሉበት፣ ጋዜጠኞች፣ ብሎገሮች እስር ቤት ውስጥ ያሉበት፣ የፖለቲካ ተቃዋሚ ፓርቲዎች አባሎቻቸው ላይ መዋከብ ደርሶብናል ብለው በተደጋጋሚ አቤቱታ ያቀረቡበት፣ በኢትዮጵያ ውስጥ ያለው የነጻ ሚዲያም እንደዚሁ በብዙ ገደብ በሚንቀሳቀስበት የፖለቲካ ሁኔታ ውስጥ ስለሆነ ይህንን ግምት ውስጥ በማድረግና አሁን በመጨረሻም ለገዢው ፓርቲ የተረጋገጠለት መቶ በመቶ የአሸናፊነት ውጤት በኢትዮጵያ ውስጥ ብቻ ሳይሆን በሌላ በማንኛውም ሀገር ላይ አንድ ገዢ ፓርቲ መቶ በመቶ አሸናፊ ነው ተብሎ ሲረጋገጥለት እንደው እንደ ማስጠንቀቂያ ደወል ሊታይ የሚችል ነገር ነው። ምክንያቱም ዲሞክራሲያዊ ስርዓት ውስጥ በተለይ ደግሞ እንደ ኢትዮጵያ በመሰለ ብዙ አይነት ብሔር ብሔረሰቦች ወይም የተለያየ አይነት አስተሳሰብ ያላቸው ሰዎች ባሉበት ሀገር ውስጥ መራጩ በሙሉ አንደኛውን ወገን አንደኛውን ፓርቲ ብቻ መቶ በመቶ መርጧል የሚለው ውጤት የሚያስተላልፈው መልእክት የፖለቲካ ምህዳሩ ምን ያህል የጠበበው ወይም ሙሉ ለሙሉ የተዘጋ መሆኑን ወይንም ደግሞ በአገሪቷ ውስጥ ያለው የፖለቲካ ሁኔታ በገዢው ፓርቲ ፍጹም የበላይነትና ፍጹም ተቆጣጣሪነት ስር የወደቀ መሆኑን ስለሚያመለክት ኢትዮጵያ የገዢው ፓርቲ አመራሮችም ቢሆን ይህ የሚያሳስብ መሆን አለበትና በጥሞና ሊታይ ይገባዋል ለማለት ነው። መልካም። አቶ ዳንኤል ቀደም ብዬ በጠቀስኩት ዘገባችሁ ውጤቱ በጠቅላይ ሚኒስትር ኃይለ ማርያም ደሳለኝ መንግስት የህዝብ መተማመኛ ማሳያ ተደርጎ ሊወሰድ አይገባም ይላል። ይልቁንም ተቃዋሚ ፓርቲዎች እጅግ የገነነ ፈተና እንደገጠማቸው፣ ዜጎች የሚሳተፉበት የፖለቲካ መድረክ እርስዎ ቀደም ብለው እንደጠቆሙት ሙሉ በሙሉ ሊባል በሚችል ደረጃ መዘጋቱን የሚያሳይ ነው ይላል። መቶ በመቶ ማሸነፍ የሚለው ከውድድር አንጻር ውድድር የማይንጸባረቅበት መሆኑ ብቻ ሳይሆን የዜጎችንም በፖለቲካ ውስጥ የመሳተፍ ድርሻ ጨርሶ የዘጋ በር ወደሚለው የተጠጋ መሆኑን ነው ዘገባው የጠቆመውና ምናልባትም ዘጠና ዘጠኝ ነጥብ ስድስት ቀድሞ የነበረው ውጤት እሱም ቢሆን መቶ በመቶ ሊሰኝ የሚችል ደረጃ ነውና፣ እንዴት ነው እየከፋ መሆኑን ድርጅቶ የገመገመው? ይህንን ነገር ምናልባት ለመመልከት ወደ ኋላ ሄዶ አስራ ዘጠኝ ዘጠና ሰባት ምርጫ ጀምሮ ኢትዮጵያ ውስጥ አሁን እየታየ ያለውን መስመር መመልከት ሊጠቅም ይሆናል። አሁን አሉላ እንዳመለከትከው ባለፈው ምርጫ ገዢው ፓርቲ ዘጠና ዘጠኝ ነጥብ ስድስት በመቶ አሸናፊነቱ ተረጋግጦ ነበር። አሁን ደግሞ መቶ በመቶ የሚል አሸናፊነት ተረጋግጧል። ስለዚህ የሚያሳየው መልክ የገዢው ፓርቲን ፍጹም የበላይነትና ፍጹም ተቆጣጣሪነት የበለጠ እየሰፈነ የበለጠ እየተጠናከረ የመጣ መሆኑንና ይህ ደግሞ ለኢትዮጵያ ፖለቲካ ባህልና ዜጎች በኢትዮጵያ የፖለቲካ ጉዳይ ውስጥ የመሳተፍ እና የተለየ ሀሳብ የማንጸባረቅ መብትንና ገደብን በሚመለከት ፍጹም ክልከላ የተደረገበት የሚያስመስል አይነት ነው። ከገዢው ፓርቲ አስተሳሰብ ና አመራር ውጪ ሌሎች የተቃዋሚ አስተያየቶች፣ ሀሳቦች ቦታ የሌላቸው መሆኑን የሚያመለክት መልእክት ያስተላልፋል ና ምርጫው ምናልባት የተካሄደበት የፖለቲካ ነባራዊ ሁኔታ ብቻ ሳይሆን በአጠቃላይ የሚያስተላልፈው መልእክትም የሚያሳስብ ነው ና ይህንን ኢትዮጵያ መንግስትም የገዢው ፓርቲም ይህንን እንደሚያሳስብ ጉዳይ ሊመለከተው ይገባል ምክንያቱም በዲሞክራሲያዊ ባህልና ልምድ መሰረት በዘጠና ዘጠኝ በመቶ በዘጠና በመቶ መቶ በመቶ አሸናፊነት የተለመደ ነገር አይደለም። ቢያጋጥምም እንኳን እንደ ስጋት እና እንደሚያሳስብ ነገር ነው መታየት ያለበት። ስለዚህ ዜጎች ምናልባት በገዢው ፓርቲ ፍጹም የበላይነትና ተቆጣጣሪነት በፍርሀት ውስጥ ወድቀው ከሆነ ነጻነት ስሜት አጥተው ከሆነ ምርጫ በነጻና ፍትሀዊ በሆነ ሁኔታ ሊካሄድ የማይችል ከሆነ በተለይ ዜጎች ደግሞ በፍርሀት ስሜት ውስጥ ወድቀው ከሆነ በጣም የሚያሳስብ ነው። ምክንያቱም መሆን የሚገባው በዲሞክራሲያዊ ስርዓትና ሰብአዊ መብት በሚከበርበት ሁኔታ ውስጥ መንግስት ነው ህዝብን ፈርቶ ማስተዳደር ያለበት እንጂ ህዝብ መንግስትን መፍራት ከ ከጀመረ ዲሞክራሲና የህግ የበላይነት እና የሰብአዊ መብት ጥበቃ መሞት ጀመረ ማለት ነው። ሆነም ይህ እንደው ይህ ነው ገዢው ፓርቲም የኢትዮጵያ መንግስትም ሊያስብበት ይገባል ብዬ አስባለሁ። አቶ ዳኔ፣ በዚህ ዘገባ መዝጊያ ላይ የቀረበ አንድ ጉልህ ነጥብ ላንሳ። ችግሩ በገዢው ፓርቲ ብቻ የሚወሰን ሳይሆን በአጋር መንግስታት ዩናይትድ ስቴትስና የአውሮፓ ህብረትን ይጠቅሳል ዘገባችሁ። ለአብዛኛው ኢትዮጵያውያን የምርጫ ውጤት ያረጋገጠው ቀድሞንም የሚያውቁትን ነገር ነው። ገዢው ፓርቲና ጥምረቶቹ የየለት ህይወታቸውን የተቆጣጠሩት ለፖለቲካ አማራጭ እድል አለመኖሩን የሚያመላክት ነው ካለ በኋላ ይሄ ግን ዋና ዋናዎቹ የኢትዮጵያ አጋሮች በአብዛኛው በዝምታ ማለፍ ነው የመረጡት። በተቃዋሚ ፖለቲከኞች ላይ የሚደረገውን ጫና፣ ሰላማዊ የሆነ ምርጫ መሆኑን ብቻ ነው የተመለከቱት። መቼ ይሆን ዓይናቸውን የሚገልጡት የሚል ጠንከር ያለ ትችት ይሰነዝራል። እስኪ፣ ያስረዱን በዚሁን ደምድም እነኚህ፣ የኢትዮጵያ አጋር መንግስታት ምን ሊያደርጉ ይገባል ይችሉስ ነበር? ኢትዮጵያ እንደሚታወቀው በልማት ስራም ሆነ በ በአካባቢው የሰላምና ጸጥታ ጥበቃ ጉዳይ ከበርካታ መንግስታት ጋራ መልካም የትብብር ግንኙነት አላት። በተለይ በኢኮኖሚም ልማት ስራ በጸጥታም ስራ ከትልልቅ መንግስታት ጋራ ጠንከር ያለ ግንኙነት አለው የኢትዮጵያ መንግስት። ይሄ ኢትዮጵያ ውስጥ ያለው የአካባቢን የሚመለከት የጸጥታ ስራም ሆነ የኢኮኖሚ እድገት ስራ በጣም ጠቃሚ ስራ ነው። እነዚህ የኢትዮጵያ የልማትና የጸጥታ አጋር የሆኑ መንግስታትና አገሮች የሚያደርጉት ድጋፍና እርዳታም መልካም ነው። ነገር ግን አብሮ መታሰብ ያለበት ነገር ግን ኢትዮጵያ ውስጥ ያለው ወይም ደግሞ በኢትዮጵያ ብቻ ሳይሆን በአካባቢው በአህጉሩ ያለው የሰላም፣ የጸጥታ፣ የመረጋጋት ጉዳይ እንዲሁም ደግሞ ኢትዮጵያ ውስጥም ደግሞ ያለው አሁን መልካም የሆነ የኢኮኖሚ እድገትና እንቅስቃሴ ዘላቂ ሆኖ እንዲቀጥል ለማድረግ የሚቻለው የህግ የበላይነት፣ የሰብአዊ መብት መከበር፣ የዲሞክራሲያዊ ስርአት ግንባታም አብሮ ጎን ለጎን እንዲሄድ ማድረግ ከተቻለ ነው እና እንደ እንደ መጥፎ አጋጣሚ ሆኖ በአብዛኛው የልማት አጋሮች ወይም ደግሞ የጸጥታ ጉዳይ አጋር የሆኑ አገሮች ለዚህ ለሰብአዊ መብት መከበር ለህግ የበላይነት መስፈን ብዙ ትኩረት አይሰጡም። ትኩረታቸው በአብዛኛው ከጸጥታ ጉዳይ ጋር የተያያዘ ወይም ደግሞ ከኢኮኖሚ እድገት ጋር ብቻ የተያያዘ ነው እና ይህንን ሰብአዊ መብትን የህግ የበላይነትን መከበር የዲሞክራሲን ማደግ ጉዳይም እንደ አስፈላጊ መስፈርት ተመልክተው ተገቢውን ድጋፍ እገዛ መስጠትና ይህንን ደግሞ በግልጽ ከኢትዮጵያ መንግስት ጋራ መወያየት መቻል አለባቸው ነው። የኢኮኖሚ እንቅስቃሴው የኢኮኖሚ እድገቱ መልካም ነው። ይህ ግን ዘላቂ ሆኖ እንዲቀጥል ለማድረግ የግድ ሰብአዊ መብትም የህግ የበላይነትም የዴሞክራሲ እድገትንም ደግሞ ማገዝ መቻል ይገባልና ይህንን ለማድረግ ደግሞ እድልም አላቸው፣ ኃላፊነትም አለባቸው። ቅርጻቸው ለተጣሰ ወገኖችም ደግሞ ድምጽ መስጠት መቻልም አለባቸው። ይህንን ሊያደርጉ ይገባል ነው። ይሄ እርግጥ የመጀመሪያ ኃላፊነቱ የሌላ የውጭ ሀገር መንግስታት ሳይሆን የኢትዮጵያ ህዝብና የኢትዮጵያ መንግስት ኃላፊነት ነው። የኢትዮጵያ መንግስት በራሱ ሊያደርገው የሚገባ ነገር ነው። ግን አጋር የሆኑ መንግስታትም በተወሰነ መጠን ሀ ኃላፊነት አለባቸው ይህንን ሊያደርጉ ይገባል ነው። በዘገባቸው የተነሱት ጉዳዮች ተከታታይ ውይይቶችን የሚጋብዙ ናቸው። መልሰን እንደምናገኘው ተስፋ አደርጋለሁ። አቶ ዳንኤል በቀለ በዓለም አቀፉ የሰብአዊ መብቶች ተሟጋጅ ድርጅት ሂውማን ራይትስ ዋች የአፍሪካ ፕሮግራም ስራ አስፈጻሚ ዲሬክተር፣ ለአሁኑ የትላንት በስቲያውን ዘገባችሁ እንትን ደርሶ ለሰጡኝ አስተያየት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። አሉላ ወደ መጽሔቱ የትንታኔ ክፍለ ጊዜ እንለፍ። የተከበራቸው አድማጮች በኤርትራ ይፈጸማል ስለሚባለው የሰብአዊ መብት ጥሰት ተከታትሎ ጥናት እንዲያቀርብ ባለፈው ዓመት መስከረም ወር ላይ በተባበሩት መንግሥታት ድርጅት የተሰየመው ኮሚሽን ዘገባውን ለተባበሩት መንግሥታት ድርጅት የሰብአዊ መብት ካውንስል ባለፈው ማክሰኞ አቅርቧል። ኮሚሽኑ ወደ አምስት መቶ ገጽ የሚጠጋ የተባበሩት መንግሥታት ድርጅት ዘገባ ያቀረበው ለአንድ ዓመት ያህል ሲመረምርና ሲያጠና ከቆየ በኋላ ነው የኮሚሽኑ ዘገባ ከቀረ በኋላ ከቀረበ በኋላ የተለያዩ ሀገሮች ሀሳብ ሰጥተውበታል። አዳነች ፍሳዬ ታቀርበዋለች። የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ፕሬዚደንት ዣዋኪም ራከር የኮሚሽኑን ስብሰባ ሲከፍቱ ዘገባውን ባቀረበው የተባበሩት መንግስታት ድርጅት ኮሚሽን አባላት ላይ ዛቻና ማስፈራራት እንደደረሰ ጠቁመዋል። It has been brought to my attention that the members of the Commission of Inquiry on Eritrea የኮሚሽኑ አባላት ጄኔቫ እንደገቡ በሆቴላቸውና በመንገዶች ላይ የተለያዩ የማስፈራራት ድርጊቶችና ዛቻዎች እንደደረሰባቸው ልገልጽላችሁ እወዳለሁ። ለኮሚሽኑ አባላት የሚደረገው የጸጥታ ጥበቃም በእጥፍ እንዲጨምር ተደርጓል። ከአስተናጋጇ አገር ፖሊሶች ጋርም ግንኙነት አድርገናል። ውይይቱ በሰላም እንዲካሄድ ለማድረግም የጸጥታ ጥበቃ እርምጃ ተወስዷል። ልዩነቶች ካሉ በሚገባ ሊገለጹ ይችላሉ። ሆኖም የኮሚሽኑ አባላት ለዛቻና ማስፈራራት ተግባር ሊዳረጉ አይገባም። ይህም በምንም አይነት ተቀባይነት አይኖረውም። የሰብአዊ መብት ካውንስል ፕሬዚዳንት እንደመሆኔ መጠን ይህንና ተያያዥ ጉዳዮችን በቢሮ ደረጃ እከታተላለሁ። የሰብአዊ መብት ካውንስል ፕሬዚደንት ይህን ካሉ በኋላ የኤርትራን የሰብአዊ መብት አያያዝ ጉዳይን እንዲያጠና በተባበሩት መንግስታት ድርጅት የተሰየመው ኮሚሽን ሊቀመንበር ማይክ ስሚት በኤርትራ ስላለው ሁኔታ የሚገልጸውን ዘገባ አቅርበዋል። More than two decades have passed since Eritrea emerged as a newly independent nation. ኤርትራ ነጻ ከወጣች ከሁለት አስርት ዓመታት በላይ አልፈዋል። ለመላ ህዝቧ ነጻነትና የብልጽግና መጻኢ ሁኔታ እንዲኖር ነበር ይጠበቀው። ሆኖም ይህ ተስፋ ተግባር ላይ ሊውል አልቻለም። በአሁኑ ወቅት የዲሞክራሲያዊት ኤርትራና የሰብአዊ መብት ረገጣ የሌለባት አገር ህልም ከምን ጊዜም የሚራቅ ይመስላል። የአሁኗ ኤርትራ በጭቆናና በፍርሃት ተሸብባለች። ከነጻነት በኋላ የኤርትራ ስልጣን በአንድ ሰውና በአንድ ፓርቲ መዳፍ የተጨበጠ ሆኗል። ስልጣኑን የጨበጠው ወገን ከአለምንም ተጠያቂነት እንዳሻው ይገዛል። በ1997 ዓ ም የጸደቀው ተስፋ ተጥሎበት የነበረው ህገ መንግስት በተግባር ላይ አልዋለም። የኤርትራ አስከፊ የሰብአዊ መብት አያያዝ በዝምታ ሊታለፍ የማይችልበት ጊዜ ደርሷል። ኮሚሽኑ በአገሪቱ የሚደረገውን ግድያ፣ ሰቆቃ፣ የግዴታ ሥራና ብሔራዊ አገልግሎትን በሚመለከት በስብና ላይ ወንጀል ሳይፈጸም አልቀረም የሚል ድምዳሜ ላይ ደርሷል። የምክር ቤት ስብሰባ የማይደረግና የፍርድ ስርዓቱ በመንግስት ቁጥጥር ስር በመሆኑ ኤርትራ ውስጥ በህግ መገዛት የሚባል ነገር የለም ለማለት ይቻላል። ስሚዝ አያይዘውም ኤርትራውያን በሀገሪቱ አገዛዝ ውስጥ ድምፅ የላቸውም፣ የመንግስቱ የስለላ መረብ በመላ ህብረተሰቡ ሰርጾ ገብቷል ብለዋል። በብዙ አስር ሺዎች የሚቆጠሩ ሰዎች ብዙውን ጊዜ ካለ ፍርድ ላልተወሰነ ጊዜ ይታሰራሉ። አብዛኛው ህዝብ የባርነት ይዘት ባለው መልክ በግዴታ ስራና ውትድርና እንዲያገለግል ይገደዳል። በብዙ ሺህ የሚቆጠሩ ሰዎች ተስፋ በመቁረጥ ከዓለም እጅግ ጨቋኝ ከሚባሉት መንግስታት አንዱ የሆነውን አገዛዝ ሸሽተው እየወጡ ነው በማለትም ስሜት በዝርዝር አስረድተዋል። የመርማሪው ኮሚሽን ሊቀመንበር ዘገባውን ካቀረቡ በኋላ በማን አለብኝነት የመገዛቱን ባህል የማቆሙ ተግባር ከባድ ቢሆንም የሰብአዊ መብቱን አያያዝ ለማሻሻል ያስችላል የተባሉትን ምክረ ሀሳቦች አቅርበዋል። መንግስት የሰብአዊ መብት ረገጣ መኖሩን አምኖ በመቀበልና ተጠያቂነትም እንዲኖር በማድረግ ሂደቱን እንዲጀምር ኮሚሽኑ ሀሳብ ያቀርባል። ይህም ካለ ፍርድ የሚፈጸሙ ግድያዎችን በግዴታ እንዲሰወሩ ማድረግን ሰቆቃ ህገ ወጥ ስርዓት በብሔራዊ አገልግሎትም ጭምር በሴቶች ላይ የሚፈጸም የወሲብ ጥቃትና የግዴታ ስራን ማካተት አለበት ጉዳዩን በሚገባ መርምሮ ተጠያቂዎችን በተለይ በእዝ ኃላፊነት ላይ ያሉትን ለፍርድ የማቅረብ ብቃት ያለው ነጻና ገለልተኛ አካል መመስረትን ያቀፈ ሊሆን ይገባል ሚስተር ስሚት ቀጥለውም የተባበሩት መንግስታት ድርጅት የስደተኞች አገልግሎት እስካለፈው ታህሳስ ወር በነበረው ጊዜ 417,000 የሚሆኑ ኤርትራውያን ስደተኞችን እንዳስጠለለ መግለጹን ጠቁመዋል። ይህን መሰረት በማድረግም ዓለም አቀፍ ማህበረሰብ በሀገራቸው ካለው የሰብአዊ መብት ረገጣ ሸሽተው ለሚወጡት ኤርትራውያን እንክብካቤ እንዲያደርግ ጥሪ ማቅረቡን ገልጸዋል። ኤርትራውያኑን ስደተኞች ቅጣት ወደሚጠብቃቸው ኤርትራ እንዳይመልሱም አስጠንቅቀዋል ብለዋል። የኤርትራ መንግሥት ከኮሚሽኑ ሥራ ጋር እንዲተባበር ኮሚሽኑ በተደጋጋሚ የጠየቀ ቢሆንም ምላሽ አላገኝም ብለዋል ማይክ ስሚት። የኤርትራ መንግስት የኮሚሽኑን ዘገባ እንደነቀፈም ስሚት ገልጸዋል። ዘ ገቨርመንት ኦፍ ኤርትራ የኤርትራ መንግስት የኮሚሽኑ ዘገባ በመንግስት ላይ ብቻ ሳይሆን ሰብአዊ እሴትና ክብርን በሚወደውና በሰለጠነው ህዝብ እንዲሁም በማኅበረሰብ ላይ የተቃጣ ጥቃት ነው ሲል ነቅፎታል። እንደ እውነቱ ከሆነ ግን ኮሚሽኑ የአምስት መቶ ሀምሳ የምስክርነት ቃልና አንድ መቶ ሀምሳ በጽሑፍ የቀረቡ ሐቀኛ የኤርትራውያን ድምፆችን የመዘገበው የሚወክሏቸው ሰዎች በነጻና በፍትሐዊ ምርጫ የመምረጥ ዕድል ያላገኙትን የአብዛኞቹን ኤርትራውያን ድምፅም እናንጸባርቃለን። በስር የሚማቅቁትን ሰፊ መረብ ባላቸው እስር ቤቶች ተወርውረው የቀሩትን ጋዜጠኞች፣ ተቃዋሚዎችና የሃይማኖት መሪዎች ድምፅን ነው የምናሰማው። በግዳይ ሥራ ስብዕና በጎደለው መልክ እንዲያገለግሉ የተገደዱትን ሰዎች የታፈኑ ድምጾች ነው የምናሰማው በየቀኑ ከአገሪቱ የሚሸሹትንና የሌሎችንም ሰዎች ድምፆች ነው ያሰማ ነው። ይልቁንስ ይላሉ ስሚዝ፣ ይልቁንስ የኤርትራ መንግስት የህዝቡን የሰብአዊ መብት አያያዝ ማሻሻል ያለበት ጊዜ አሁን ነው። በቃላት ሳይሆን በተግባር መሻሻልን ማየት አለብን። የኤርትራ መንግስት አዲስ ህገ መንግስት እየረቀቀ እንደሆነ ተናግሯል። ሆኖም የሚያረቀው አካል ማን እንደሆነና በህዝቡ ወይም በተወካዮቹ እንዲጸድቅ ይቀርብ እንደሆነ አይታወቅም በማለት ስሚዝ ስጋታቸውን ገልጸዋል የብሔራዊ አገልግሎት ጊዜም ከአምና አንስቶ ወደ 18 ወራት እንደሚወርድ መንግስት አስታውቋል ነገር ግን በተግባር ላይ መዋሉን ለማረጋገጥ የሚቻልበት ሁኔታ የለም ምክንያቱም አምና የተመለመሉትን እንጂ ከዛ በፊት የተመለመሉትን የሚመለከት አይመስልምና ብለዋል ስሚዝ ኤርትራ ውስጥ በስብዕና ላይ ወንጀል ተፈጽሞ እንደሆነ ለማጣራት ቀጣይ ምርመራ መካሄድ አለበት ሲሉም ስለ ኤርትራ የሰብአዊ መብት አያያዝ እንዲያጠናና እንዲመረምር በተባበሩት መንግስታት ድርጅት የተሰየመው ኮሚሽን ሊቀመንበር አስገንዝበዋል። የኤርትራው ተወካይ አምባሳደር ተስፋ ሚካኤል ገራህቱ በበኩላቸው ለኮሚሽኑ ዘገባ ምላሽ ሰጥተዋል። ኤርትራ including አንደኛ ኤርትራ እንደ አውሮፓውያን የዘመን አቆጣጠር ከ2009 ዓ ም አንስቶ በተባበሩት መንግስታት ድርጅት ማዕቀብ ስር ትገኛለች። ይሁንና በዋና ዋናዎቹ የውሳኔው አስተባባሪዎች መዲናዎች ሳይቀር በኤርትራ ላይ የተቃጣው የቅጣት እርምጃ በፈጠራ ክስ ላይ የተመሰረተ ነው የሚል መግባባት እየታየ ነው። ሀቁ ግን ማዕቀቡ በወጣትና አነስተኛዋ ሀገር ትልቅ የምጣኔ ሀብት የልማት ጉዳት አድርሷል። ሁለተኛ ይህ ሁሉ ገና ከመጀመሪያው ኤርትራን በማዋከቡ ተግባር ለመቀጠል የተጠነሰሰ የፖለቲካ አደባ መሆኑን ማስረጃ ያሳያል። ሶስተኛ፣ ኤርትራ ኮሚሽኑ የምርመራ ተልእኮውን ሆን ብሎ በኤርትራ ላይ ፖለቲካዊ ዓላማ ያለው ድምዳሜ ላይ ለመድረስና መሠረታዊ ሀሳቦችን ለማቅረብ በሚያመቸው መንገድ አካሄደ ብላ ለማመን የሚያስችሏት ምክንያቶች አሉ። አምባሳደሩ ቀጥለውም የተባበሩት መንግስታት ድርጅት ኮሚሽን የ550 ጥገኝነት ጥያቄ ምስክርነትና 150 በጽሑፍ የቀረቡ መረጃዎችን ይጠቅሳል። በመጀመሪያ ደረጃ በዳያስፖራ ያሉት ኤርትራውያን ወደ 1 ሚሊዮን የሚጠጉ በመሆናቸው ይህ ተገቢ ምስክርነት ሊሆን አይችልም ብለዋል። ስደተኞቹ ጥገኝነት ለማግኘት ሲሉ የሚናገሯቸውን ነገሮች ሳያጣሩ የተቀበሏቸው ናቸው። ከሌሎች የተለያዩ ወገኖች የቀረቡትን የኤርትራን አዎንታዊ ገጽታ የሚያሳዩትን ግን አልተቀበሉም ብለዋል። የኤርትራው አምባሳደር በብዙ ሺህ የሚቆጠሩ ከተለያዩ የአውሮፓ ሀገሮች የተወከሉ ኤርትራውያን ባለፈው ሰኞ የኮሚሽኑን ዘገባ በመቃወም መውጣታቸው ራሱ ለኮሚሽኑ ሕያው ምስክር ይሆናል ሲሉም አምባሳደር ተስፋ ሚካኤል ገራህቱ ተናግረዋል። ዩናይትድ ስቴትስ፣ የአውሮፓ ሕብረትና ሌሎች የአውሮፓ ሀገሮች እንዲሁም ኦስትሬሊያ፣ ጋናና ጅቡቲ ከኮሚሽኑ ዘገባና ካቀረበው ምክረ ሐሳብ ጋር ሲስማሙ፣ ቻይና ተቃውማለች። ቻይና በሀገሮች ላይ የሰብአዊ መብት ውሳኔ መጫንና በውጭ አካል ምርመራ ማካሄዱን አስመልክቶ ምንጊዜም ቢሆን አትስማማም። እንዲህ አይነት ውሳኔ ርቱ ስለማይሆን ትክክለኛውን ገጽታ አያንጸባርቅም። ለተራዘመ ጊዜ ማዕቀብ መጣል ደግሞ በኢኮኖሚ ልማትና በኑሮ እንዲሁም በሰብአዊ መብት ሁኔታ ላይ አሉታዊ ተጽዕኖ እንደሚኖረው ቻይና ታምናለች ሲሉ ልዑኳ አስገንዝበዋል። አድማጮች፣ ለመጨረሻው የመጽሔት ትንታኔ ወደ አዲስ አበባ እንሄዳለን። ከትላንት በስቲያ ከማረሚያ ቤት ከተፈቱ በኋላ በጸጥታ ኃይሎች ወደ ፖሊስ የጣቢያ የተወሰደው የነበሩ የሰማያዊ ፓርቲ አባላትና ሌሎች ዛሬ ወደ ፍርድ ቤት ቀርበዋል። ፍርድ ቤቱ የታሳሪዎቹን ጉዳይ እንደማያይ ወስኖ ፋይሉን ለፖሊስ ተመላሽ አድርጓል። የፖሊሱ ክስ ምን እንደሆነ አልታወቀም። መለስካቸውማ አዘግቦበታል በፌዴራል አንደኛ ደረጃ ፍርድ ቤት ውሳኔ ለሁለት ወር ታስረው የቆዩት እነዚህ እስረኞች ከቅሊንጦና ከቃሊቲ ማረሚያ ቤቶች ከትናንት በስቲያ ተፈተው ሲወጡ በጸጥታ ኃይሎች እንደገና ወደ ፖሊስ ጣቢያ ተወስደው ቆይተዋል። ዛሬ ቀደም ሲል ፍርዱን ወደ ሰጠው የፌዴራል አንደኛ ደረጃ ፍርድ ቤት ቄራ ምድብ ፖሊስ የሰማያዊ ፓርቲ አባላትን ወይንሸት ሞላን፣ ዳንኤል ተስፋይን፣ ኤርምያስ ጸጋይን እና የፖለቲካ ፓርቲ አባልነት የሌላትን ቤተልሔም አካለ ወርቅን ይዞ ቀርቧል። እስረኞቹ ችሎት ፊት እንዳልቀረቡ ያስረዱት የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት የችሎቱን ሂደት ዘርዝረዋል። መዝገቡን ይዞት የገባው መርማሪ ፖሊስ ብቻ ገባ። ያንን ፋይል እንዳየ ዳኛው ልጆቹን ፈትቻቸዋለሁ፣ አንተ እያሰርክ ባመጣህ ቁጥር ደግሜ የማይበት ምክንያት የለኝም፣ የሚያሳይም ነገር የለውም፣ ይህንን ጉዳይ ደግሜ ላይ አልችልም ብሎ ያሰናብተዋል እና ፋይሉን ዘግቶታል በቃ ፍርድ ቤቱ ያለው እንደውም ቃል በቃል አንተ እያሰርክ ባመጣ ቁጥር እኔ የማየው ነገር የለም እነዚህ ልጆች ተወስኖባቸው ፍርድ ቤቱ ውሳኔውን አስተላልፎ ለቋል አሁን ለሁለተኛ ጊዜ መልሶ የሚያሳይ ምክንያት የለውም ይህን ፋይል ውሰድልኝ አለው ምናልባት ፖሊስ በያዘው መዝገብ ላይ የተገለጸ አዲስ ክስ ካለ ፍርድ ቤቱ ገልጾ እንደሆነ አቶ ይልቃልን ጠይቄያቸው ነበረ። እንግዲህ አንድ ፋይል ያለው ነገር የሚመስል ነገር ይዘው ቀርቧል ዳኛው ጋር። ነገር ግን የታየ ለልጆች የደረሰ ክስ ተብሎ የተመሰረተ ነገርና ለውይይት የሚቀርብ ነገር የለውም። በአጠቃላይ መርማሪ ነኝ ያለው ሰውዬ ለዳኛው የሰጠውን መዝገብ ማየት የሚያስችል ነገር እንደሌለ እና ልጆቹ እንደተፈቱ ብቻ ገልጾ ነው ያሰናበተው። እዛም ላይ አልበቃም። የሚደንቀው ነገር ደግሞ ሌላ በጽህፈት ቤት በኩል የሚታይ ብሎ ሌላ ችሎት ላይ እንደዚሁ ያንነው መዝገብ ይዘው ተዱ። እዛም ቢሆን እንደዚሁ ይህንን መጀመሪያ ከተወሰነው ውሳኔ የተለየ ነገር የሚያሰጥ አይደለም፣ ይሄ ጉዳይ ሊታይ አይችልም ብሎ ያኛውም ዳኛ እዛው ፍርድ ቤት ውስጥ እንደዚሁ መለሰው። ያ ከተባለ በኋላ በጣም የገረመኝና የደነቀኝ ነገር ተመልሰው አሁንም ደግሞ ስድስተኛ ፖሊስ ጣቢያ አመጣቸው። ልጆቹ ፍርድ ቤት ፈትቻቸዋለሁ ያላቸውን ዜጎች ፖሊስ እንዴት ባለ ሕጋዊ ስልጣን ማሰር እንደሚችል የጠየቁት አቶ ይልቃል በአሁኑ ወቅት በፖሊስና በጸጥታ ኃይሎች እየተወሰደ የሚገኘው እርምጃና እየተዘረጋ የሚመስለው አሰራር ትልቅ ስጋት እንዳሳደረባቸው ተናግረዋል። ከሁለት ማረሚያ ቤት የፖሊስ መኪና ይዞ ያለ ፍርድ ቤት ትዕዛዝ የፖለቲካ ውሳኔ ሳይሆን ሊይዝ አይችልም ከያዘም በኋላ ጊዜ ለረዥም ጊዜ ሊያቆይ አይችልም። ከዛም በኋላ ፍርድ ቤት ይዞ ሄዶ አንደኛው ችሎት ላይ ሲረታ ሁለተኛ ችሎት ላይ መልሶ ይዞ ሊሄድ አይችልም። ይሄ ሁሉ ነገር እየሆነ ደግሞ ዳኞቹ አሁንም ያየነውን ነገር ቃላችንን አንለውጥም የፈረድነውና የወሰንነው ውሳኔ ትክክል ነው ማለታቸው በተናጥል በግለሰቦች ደረጃ አከርካሪ ያላቸውና ለእውነት የሚቆሙ ሰዎች መውጣታቸውን ሲያሳይ በህግ አስፈጻሚው በኩል ያለው ነገር ግን በፖሊስና በደህንነት በኩል ያለው ነገር ደግሞ ማን አለብኝነቱ መብዛቱና የፍርድ ቤትን ትእዛዝ አለመቀበሉ ሌላ ምንድነው ፓራዶክስ ነገር ነው የሚታየኝ በሁለቱ በኩል በፍርድ ቤት ዳኞች በኩል ያየሁት ሙሉ ልብነት በአንድ መልኩ ተስፋ ሲሰጠኝ ፍርድ ቤቱን ደግሞ ምን አገባህ የፈለግኩትን አደርጋለሁ የሚሉ ያለ ፍርድ ቤት ትእዛዝና አይን በዋጣ ሁኔታ ፖሊስና ደህንነት ደግሞ ያለምንም ትእዛዝ አሁንም ልጆቹን በስር ውስጥ ማቆየታቸው ሌላ ስጋትን የሚጥል ነገር ነው እና ሁለት አይነት መንታ መልክ ያለው ነገር ነው የሚታየኛል። አቶ ይልቃል ለቪኦኤ እንደገለጹት ለጊዜው ዝርዝሩ በእጃቸው የለም እንጂ ሚያዝያ 14 ቀን መስቀል አደባባይ ላይ መንግስት ራሱን እስላማዊ መንግስት ብሎ የሚጠራውን አይስስን ለማውገዝና በሊቢያ በጭካኔ የተገደሉትን ኢትዮጵያውያንን ለማሰብ በጠራው ትዕይንተ ህዝብ ላይ ሁከት በመቀስቀስ ተከሰው ከአምስት ወር እስከ ሦስት ዓመት የተፈረደባቸው ቁጥራቸው ጥቂት የማይባሉ ሰዎች በእስር ቤት ይገኛሉ ብለዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አንድ ማስታወሻ አለን። ከኢትዮጵያ እየደረሰን ካለ ዘገባ ጋር የተያያዘ በሀዲያ ዞን ሶሮ ወረዳ ዳናቶራ ቀበሌ በተገደሉት በአቶ ብርሃኑ ረቦ የፓርቲ አባልነትና አገዳደል ዙሪያ የተፈጠረው ውዝግብ ቀጥሏል። የመድረክ መሪ ዶክተር በየነ ጴጥሮስ አቶ ብርሃኑ ረቦ በሁለት ፖሊሶች ተደብድበው እንደተገደሉና አስክሬናቸው ወንዝ ውስጥ እንደተጣለ ለቪኦኤ ገልጸው ነበር። ሆኖም የገዢው ፓርቲ የሀዲያ ዞን የሶሮ ወረዳ አስተዳዳሪ አቶ ኤልያስ ኤርሲዶ ሲናገሩ፣ አቶ ብርሃኑ የኢህአደግ እንጂ የመድረክ አባል አይደሉም፣ በፖሊስ አልተገደሉም ሲሉ አስተባብለዋል። ግድያው እየተመረመረ ነው ሲሉም ከትናንት በስተያ በቀረበው ዘገባ ላይ ተናግረዋል። በዚህ ዘገባ ውስጥ የሁሉንም ወገኖች አስተያየቶች አካተን በስፋት ለማቅረብ እየሠራን ነው። ጥረታችን እንደተሳካ ሙሉ ዘገባ በነገው ምሽት ይቀርባል። ይህ የአሜሪካ ድምጽ ራዲዮ ጣቢያ በ19 በ በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ ዝግጅት ነው። አስተናጋጆች ሰለሞን ክፍሌና ሶሎሞን አባተነን እስከ ምሽቱ አራት ሰዓት አብረን እንቆያለን ከእናንተ ጋር። አሁን ከምሽቱ ሶስት ሰዓት ከሰላሳ ስምንት ደቂቃ ሆኗል አ ጉዳይ ሊሆን ነው ማለት ነው። ለአራት ሁለት ደቂቃዎች ናቸው የሚቀሩት። ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። አሎ ቢዎች በቅድሚያ የከበረ ስላንታና ያቀርባለሁ። ስለ ዛሬው ለማወቅ ትናንት ምን እንደተደረገ፣ በምን ተረጅት ላይ እንዳለፈ ማወቅ ግድ ይላል። የታሪክ እንቅፋት አይነተኛ ጥፋቶች ለጥቅም ሲሉ ወይንም ወኔን ሰልቦ ዝቅ ብሎ መኖር ናቸው። በሁሉም ደረጃ የጎላ ጥፋት የተከሰተው ራስን አለመሆንና በጥርጣሬ ፈራሁ ተባሁ እያሉ መኖር ነው። ወታደር ከሆነ የወታደር ባህል ሊኖረው ይገባል። ጸሐፊም ከሆነ የጸሐፊነቱን ማስመስከር አለበት። ጋዜጠኛም ከሆነ የተጻፈን ብቻ ለማንበብ መኖር የለበትም ሁኔታው ባይፈቅድለት ጊዜና ቦታን ተጠቅሞ የሚያጋልጥበት የታሪክ ሂደት መኖር አለበት። ደርጎች በቢሮ መቀናጣት ያመጣው መዘዝ እርስ በርሳቸው እየተሸፋሙ የሚፈልጉትን ጦር ግንባር ሄደው ገለው ይመለሱ ነበር። የጦሩ ምላሽ እየፈዘዘ በመሆኑ ራሱንም አጣ፣ ሁሉንም በተነ። ዛሬም እኮ መታወቅ ያለበት እርስ በርሳቸው የሕዝባችን ታሪክ የሚያበላሹ የታሪክ እንቅፋቶች ተፈጥረዋል። ለሁሉም ቢዎች በግልጽ መነጋገርና አውርዳ ወጥተው የሕዝባችን ታሪክ ጨምቀው ብዙ ሊያውቁ የሚችሉ ምሁራን እንዳሉ ይታወቃል እና መድረኩን ለነሱ ግልጽ አድርገን ታሪክ የሁሉም የምሁራን ተሳትፎ ሊኖርበት የሚገባ ሁኔታ ቢፈጠር መልካም ነው። ቴድሮስ ከደንበር አመሰግናለሁ። ፌዴሬሽኑ በሚያዘጋጀው ውድድሮች በአብዛኞቹ ላይ በየሀገሩ የዞር ተመልክቻለሁ። የሚመጡት እንግዶች በዛ ብዙ የሚመጡት ካችሁ ፌዴሬሽኑ የሚጋብዛቸውን እንግዶች በስነ ስርዓት እንዲንከባከባቸው የክብር ቦታ እንዲያዘጋጅላቸው እንድትጠቁሟቸውና ዘንድሮም የተሻለ ነገር እንዲያሳዩን ይህን አስተያየት ለመስጠት ነው የደወልኩት። አመሰግናለሁ። ቪኦኤ በለው እኔ ከካናዳ አቶ አዲሱ፣ በሚቀጥለው እሁድ ሰኔ ሀያ አንድ ማለት ነው ስለሚከፈተው በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን አስመልክቶ እንግዶችን ስታወያይ መቅሳት እያለሁ ከእንግዶች አንዱ ሲናገሩ፣ ከዚህ በፊት የነበረውን ስህተታችን ከነበረው ስህተታችን በመማር ግጅቱ ካለፈው የበለጠ እንዲሆን እየሰራን ነው ብለዋል። አንተም ቀጠል አላልክና፣ ከዚህ በፊት የነበረው ስህተት ምንድን ነበር አልካቸው። እንዲህ ስትላቸው ግን ሲመልሱ እንደገና ዝናብ፣ ሙዚቃ፣ በር ላይ የነበረው ትርምስ ነበር ያሉት። ነገር ግን ችግሮቹ ከዚህ ባለፈ በጣም ችግር ነበር። ሁለቱን ለምሳሌ ብጠቅስ አጀንዳቸውን ለማንጸባረቅ የሚፈልጉ የወቅቱ ፖለቲከኞች መጋበዝ እና ይህ የሚቃወሙ ደግሞ ወገኖች እንደነበሩ ሁለት ከሸክ መሐመድ አላሙዲ ገንዘብ ለምን ተቀበላችሁ ብለው አንድ ቡድን ተነስቶ እንደነበረ እና የመሳሰሉትን ችግር ነበር ስለዚህ የአሁኑ ዝግጅት እንዲያምር ከተፈለገ ከፖለቲካ ከጎሳ እና ከግሩፕ ወገንተኝነትን ነፃ ሆኖ ሁሉን ያሳተፈ መሆን አለበት ዩኒቨርስቲ አድማጮቻችን፣ ለተሳትፏችሁ በጣም እናመሰግናለን። ይህ ነጻ የአስተያየት መቀበያ መስመር ከእናንተ ለእናንተ የተዘረጋ በመሆኑ እንድትጠቀሙበት ደግሞ እናበረታታለን። አሁን ወደ ሁለተኛው ክፍለ ጊዜ እናልፋለን። ባህልና ማኅበረሰብ ነው። ተከታዩ ዝግጅታችን ግርታ የፊልሙ ርዕስ ነው። በቅርቡ በጣሊያኑ የሪቨር ፊልም ፌስቲቫል በአጭር ፊልሞች ጎራ ካሸነፈው ግርታ ዳይሬክተር ማንተጋፍቶት ተጋፍቶት ስለ ሺህ ስዩም ጋር የተደረገ ውይይት ነው የምሽቱ ባህልና ማህበረሰብ ትኩረት። ማንተጋፍቶት በጀርመን ራዲዮ የአማርኛ አገልግሎት የራዲዮ ጋዜጠኛም ነው። የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበድ አወያይቶታል። ግርታን በሚያስተዋውቅበት ይጀምራል። አንተ ጋፍቶት ስለሺ ስዩም ግርታ የተሰኘው አጭር ፊልምህ በቅርቡ ፓዶቫ ጣሊያን በሚካሄደው ዘጠነኛው የሪቨር ፊልም ፌስቲቫል ላይ ለመጨረሻ ውድድር ከቀረቡ ፊልሞች አንዱ ለመሆንና ለማሸነፍ በቅቷል። እንኳን ደስ ያለ። አሉላ፣ እንኳን አብሮ ደስ ያለን። የፊልምህን ይዘት በሚያስተዋውቀው ጽሑፍ ላይ እንደ ተረዳሁት ግርታ መንታ ተርጓሚዎችን ይዞ የተነሳ መሆኑን ያሳያል። አንድም ግር ማለት መግራ መጋባት፣ ሌላኛው ግር ማለት ደግሞ በጅምላ በአንድ ጊዜ መሄድን በሚያመላክት መልኩ መተርጎሙን ይገልጻል። እስኪ ንገረን ስለ ግርታ ግርታን። አስተዋውቀን በደንብ ገልጸዋል አሉላ፣ እንደ አጭር ፊልም አንተ አጠር አድርገህ ጠቅልለዋል። ቅድም ያልከው ነገር ላይ ልጨምር እና ሀያ ሰባት የቀሩት ሀገሮች የመጨረሻዎቹ ናቸው። ከዛ በፊት ግን ወደ አራት ሺህ ስምንት መቶ ሀምሳ ሁለት ፊልሞች ናቸው ዘንድሮ ለውድድር ገብተው የነበረው። በአጠቃላይ አንድ መቶ አስራ ስምንት ሀገሮች ተሳትፈዋል። አስራ ስድስት ዩኒቨርሲቲዎች እና የሲኒማ ትምህርት ቤቶች ከጀርመን ጨምሮ ማለት ነው ተሳትፏል ከዛ በኋላ ነው እንግዲህ ሀያ ሰባቱ የቀሩ ሀገሮች በተወዳደርኩበት የአጭር ፊልም ካታጎሪ ነበር። ሌሎቹ የተለያዩ የፊልም ካታጎሪዎች ናቸው። እንደምታውቀው የፊልም ትምህርት ቤቶች፣ የጣሊያን አጭር ፊልሞች፣ የተወዳደርኩበት አለም አቀፍ የአጭር ፊልም እንዲሁም እጅግ በጣም አጭር የሚባሉ ደግሞ አሉ እስከ አምስት ደቂቃ እስከ ሶስት ደቂቃ ድረስ ያሉ። ከዛ ደግሞ የአጭር አጭር የሚባል መቶ ሰከንድ አካባቢ የሚደርሱ ፊልሞች ውድድር ነው የተካሄዱት። የአኒሜሽን እና የዶክሜንታሪም ተካሂዷል። የምስል እና የጥናታዊ ዘገባዎችም ፊልሞች ውድድር ነበረ። አዎ እንደዛ አጠቃላይ ወደ አምስት ስድስት ድቦች ነበሩ የውድድር ዘርፎቹ እና አንተ ቅድም እንደ ጠቀስከው በዓለም አቀፍ የአጭር ፊልም ከአምስት ደቂቃ እስከ ሀያ ድረስ ነው የሚደርሰው እና በዛ ዘርፍ ነው እንግዲህ ሀያ ሰባት ሀገሮች የቀሩት ታይተው ሊሆን ይችላል። ፈረንሳይ፣ የእናንተ ሀገር ዩናይትድ ስቴትስ፣ ጀርመን ሮማኒያ፣ ራሽያ፣ አውስትሪያ በጣም ብዙ ሀገሮች ናቸው የተወዳደሩት እና መጨረሻ ላይ ነው እንግዲህ የኢትዮጵያ ልታሸንፍ የቻለችው። ወደ ለጠየቀኝ ጥያቄ አንተ በደንብ ገልጸዋል። ግርታ ግር ማለት አንድም በደቦ በዘፈቀደ ግር ማለት ነው። አንድም ደግሞ ግራ መጋባትን የሚገልጽ ነገር ነው። ወደዚህ ያመጣኝ ነገር ምንድን ነው? አጠቃላይ የዓለምንም ፖለቲካ ብትመለከት ለምሳሌ የዓለማችን ሌላ ሀያል ሀገሮች አንድ ነገር ሲያደርጉ በፖለቲካውን ብትሄዱ ለምሳሌ ማሊ ባማኮ ከተባለ ጠቅላላው ህብረተሰቡም ይሁን ፖለቲከኞቹም ይሁን የአለም ህብረተሰብ በአጠቃላይ ትኩረቱ ወደዛ ይሆናል። እኛንም ጨምሮ ማለት ነው፣ ሚዲያውንም ጨምሮ ሁሉም ትኩረት የሚሰጥ አካል በሙሉ ወደ አንድ ነገር ያተኩራል። ነገ ኢራቅ ሲባል ወደ ኢራቅ ይሄዳል። በእርግጥ ይህ ነገር የምትተው ነገር አይደለም። ነገር ግን አብዛኛው ህብረተሰብ ደግሞ ይሄ አሁን የቴክኖሎጂ ዘመን ወጣቶችም ይሁን የተለያየ በትክክል በጥሞና ነገሮችን የሚያጠኑ በርካታ ሰዎች እንዳሉ ሁሉ በአንድ ነገር ላይ ትኩረት ያለ መስጠት ነገር ታያለህ። በአንድ ጊዜ አንድ ነገር ሲከሰት ወደዛ ያ ነገር ነው እንግዲህ ነክቶኝ። ቀላል ታሪክ ነው የሰራውት። ወደ ፊልምህ ይዘት እንገባለን። የነገርከን ለፊልም ሰጠኸው ስያሜ የሚያንጸባርቀውን ይዘት ከዓለም ሁኔታዎችም ጋር በተያያዘ የሚታዩ ነገሮች ወደዚህ ፊልም ሀሳብ እንደ ገፋፉ ይመስለኛል የገለጽከው። እስኪ የፊልምህን ጭብጥም አስይዘን እንግዲህ የተመለከትነው ያየነው ፊልም ስላልሆነ ይዘቱን ጠለቅ ብለን ለማንሳት እኔም በዚህ ውይይት ገፋ አድርጌ አንዳንድ ጭብጦችን ለማንሳት እድሉ ባይኖረኝም ለአሸናፊነት የተመረጠ ፊልም የተንጸባረቀውን ታሪክ ምንድን ነው የሚተርቀው? ግርታ እስኪ እስኪ ደግሞ እሱን አስጨብጠን። እሺ፣ ጥሩ አሉላ፣ ትክክል ነው። ኢንተርኔት ላይም ስላልገባ መመልከት አልተቻለም። እንደዛ ደግሞ ያላደረግኩት ሌሎች ቦታዎች ላይ መወዳደር ስላለበት ነው። ሌላ ቦታ ፌስቲቫል የሚወዳደር ፊልም ኢንተርኔት ላይ ካስገባኸው ከውድድር ትወጣለህ። በዛ ምክንያት ነው እስካሁን ያላስገባሁት። ለዛም ነው አንተም ያላየኸው። አጠቃላይ ፊልሙ እንግዲህ የሚተርከው ሁለት ልክ እንደ ርዕሱ ሁሉ ሁለት ትርጓሜ ያለው ነገር ነው። የመጀመሪያው ግልቡ ወይንም ደግሞ በቀጥታ የምናገኘው ትርጉም ፊልሙን አይተነው አጭር ፊልሙን ስናየው ወደ በቀጥታ የምናየው ነገር ነው። ከሱ ብጀምር አጠቃላይ ታሪኩን እንደው ባልነግርህም አጀማመሩን ብነግርህ አንድ ወጣት አባት የተራቡ ልጆች አሉት እና ቤት ውስጥ ምግብ የለም እና ትንሿ ልጅ እርቧታል። ስለዚህ አባቷን በሚያሳዝን መልኩ ነው የምጠይቀው። አባ ራበኛ አይባልም አይደል ሆዴን ቆረጠኝ ነው ብላ ነው የምጠይቀው። እንግዲህ ሁልጊዜ የአባትየው እንደዛ እያለ ይደልላታል ማለት ነው ልጁን ማድረግ ምንም ማድረግ ካለመቻሉ የተነሳ እና ልክ እንደዛ ስትለው እናትና አባት ይተያያሉ። ያው ጎስቋላ ቤት ውስጥ ነው ያሉት። አባትየው አንክሮ ነው ነገሮችን በጸጥታ ይመለከታቸውና ቤተሰቦቹን የቤተሰቡን አባላት ከቤት ይወጣል። መንገድ ላይ ሰዎችን ያገኛል። ሀብታሞች ናቸው፣ ቆመው እየጠበቁ ነው። ታክሲ ምናልባትም ሆስፒታልም ሊሆን ይችላል የሚሄዱት ወይንም አይታወቅም። ብቻ በዘንቢል እነሱ ደግሞ ሞላ ያለ ነገር ነው ያዙት፣ ሞልተው ይዘዋሉ። ወደ እነሱ ሲጠጋ ያሸሹበታል ያንን እና ላድርስላችሁ ነው ብሎ የሚጠይቀው እሱ፣ አበሸቅጣቅጠው ነው የሚያባሩት። ሲያዩት ሌባ ይመስላል፣ ዞር በል ከዚህ ብለው ያጣጥሉታል፣ ማለት ነው ማህበረሰቡ ያጣጥሏል፣ እንደ ማለት አይነት ነገር ነውና ይገፋል ይገፋል ይገፋል። ማለት ይሄን ይሄም ነው። አንድም ግርታ ያኛው ብቻ ሳይሆን እዚህ ጋም ታየዋል። ገና ስላዩት ብቻ ሰውየው ጎስቆል ያለ ልብስ ስለለበሰ ሰውነቱም ትንሽ ደቀቅ ያለ ስለሆነ አጠገባቸው ሲመጣ ዘንቢሉን፣ ውስጡ ያለውን ነገር ሳብ አድርገው እሱን ሲያዩት ከዚህ ጥፋ እንደዚህ ምናምን ይሉታል። አቀርቅሮ ይሄዳል። ከተማ ላይ ሲባትት ነው የምታየው። ከዛ በኋላ ለልጁ ዳቦ ለመግዛት ይገባል። እንደዛ እያለ ነው እንግዲህ ግርታው የሚመጣው። ሙሉ ታሪኩን ብነግርህ በኋላ ፊልሙን ላይም እንዳትለይ ማለት ነው። ልክ ነው። ፊልሙን ማየት ስለምንፈልግ የታሪኩን አፈሳሰስ ካሳይህን እንደ ዋና ቁልፍ ጭብጡን ከተረዳን በቂ ነው። ስለ ሪቨር ፊልም ፌስቲቫል እናውራ። አሁን በመንደርደሪያው እንደተጠቀሰው ዘጠነኛው ዓመት ፊልም ፌስቲቫል ነው። ፓዶቫ በተባለችው የጣሊያን ከተማ ነው የሚካሄደው። በአሁኑ ወቅት የተለያዩ ፊልም ፌስቲቫሎች፣ ቀደም ሲል ከፍተኛ እውቅና ያላቸውም አዳዲሶችም የፊልም ስራን የሚያበረታቱ እያቆጠቆጡ ባሉበት ጊዜ ነው ያለ ነው እና እንደ ጋዜጠኛም በጋዜጠኛ አይን ማየትህም አይቀርም። እስኪያጫውተን ስለ ፊልም ፌስቲቫሉ ራሱ አንተስ እንዴት መረጥካቸው? እንዴት ልትሳተፍ ቻልክ? አድማጮች አሉላና። ማንተጋፍቶት በቅርቡ በጣሊያኑ የሪቨር ፊልም ፌስቲቫል በአጭር ፊልሞች ጎራ ካሸነፈው ግርታ በተሰኙ ፊልም ዙሪያ የጀመሩት ውይይት አላበቃም። ተከታዩ በመጪው ሳምንት ይቀርባል። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ራሱን የኢራቅና የሌቫንቶች እስላማዊ መንግስት ወይም አይሲል አሊያም ዳኤሽ ብሎ የሚጠራው ሽብርተኛ ቡድን የብዙ ሺህ ዓመታት ዕድሜ የጠገቡ እጅግ ታላላቅ የዓለም ታሪካዊ ስፍራዎችን የማውደምና የመዝረፍ እኩይ ተግባር ሲፈጽም ቆይቷል በማለት የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ባለፈው ግንቦት ወር መጨረሻ የሶሪያዋን ታድሞር ከተማና ከዓለም ታላላቅ ታሪካዊ ስፍራዎች አንዷ የነበረችውን የጥንታዊት ፓልሚራ ከተማ ፍርስራሽ ተቆጣጠረ። አይሲል ሲል በሶሪያና በኢራቅ በያዘው የጥፋት ተግባር ታላላቅ ሃይማኖታዊና ባህላዊ ክብር ያላቸውን ስፍራዎች ማውደምን ዓላማው አድርጓል። ርሳ አንቀጹ ሲቀጥል የኒርሙዱን የጥንታዊታ ሶሪያ ቤተ መንግስት፣ የሞሱሉን ቤተ መዘክር፣ ሙስሊሞች ክርስቲያኖችና አይሁድ በቅዱስ ስፍራነት የሚያከብሩትን የነቢዩ ዮናስ መካነ መቃብር የሚገኝበትን ኔቢ ዮኒስን ተከታዮቹ ሲያወድሙ አይሲል በቪዲዮ አሳይቷል ብሏል። በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅቶች ጉዳይ ረዳት ሚኒስትር ሼባ ክሮከር ባወጡት ጽሁፍ ሽብርተኞች ህዝብን ለማስፈራራትና ለማዋረድ ሲሉ ምትክ የማይገኝላቸውን ታሪካዊ ሀብቶች ያወድማሉ፣ ይዘርፋሉ። የዘረፏቸው ታሪካዊ ቅርሳቅርሶችም ለሽብርተኛ ቡድኖች ከፍተኛ የገቢ ምንጭ ሆነዋል ያሉትን ጠቅሷል። የዩኔስኮ ማለት የተባበሩት መንግስታት የትምህርትና የባህል ድርጅት ዋና ዲሬክተር አይሪና ባኮቫ በበኩላቸው ይህ ተግባር አሳዛኝነቱ ከባህል አኳያ ብቻ አይደለም፣ የደህንነትም ጉዳይ ነው ብለው ሲያብራሩ ሽብርተኞች ታሪካዊ ቅርሶችን ማውደምን እንደ ጦርነትና ፕሮፓጋንዳ መሳሪያ አድርገውታል። ለእንቅስቃሴያቸው ማካሄጃ የገንዘብ ምንጭም አድርገው እየተጠቀሙበት ነው ብለዋል። የተባበሩት መንግስታት የጸጥታ ምክር ቤት በኢራቅ እና በሶሪያ እየደረሰ ያለውን የታሪካዊ ስፍራዎችና ቅርሳ ቅርሶች ውድመት በማውገዝ ያሳለፈውን ውሳኔ ዩናይትድ ስቴትስ አጥብቃ ትደግፋለች ብሏል። ርዕሰ አንቀጹ የጸጥታው ምክር ቤት ውሳኔ ከኢራቅ በህገወጥ ወጥ መንገድ የወጡ ታሪካዊ ቅርሳ ቅርሶችን መሸጥ የሚከለክለውን እገዳ እንደገና ያጸና ነው። ከዚያም በላይ ከሶሪያም ታሪካዊ ቅርሳ ቅርሶች እንዳይወጡ ለመከልከል አባል ሀገሮች ሁሉ ተገቢውን እርምጃ እንዲወስዱ አዟል። በዚህ ዙሪያ በቅርቡ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በድብቅ ከሀገር ወደ ሀገር የመሸጋገር አደጋ ላይ ያሉትን የኢራቅ ታሪካዊ ቅርሳቅርሶች ሕዝብ እንዲያውቃቸው ለማድረግ ዝርዝሩን የያዘው መዝገብ እንደገና እንዲሰራጭ አስፈላጊውን ወጪ ዩናይትድ ስቴትስ ሸፍናለች ብሏል። ከዩኔስኮ ጋር በመተባበር በረዳት የውጭ ጉዳይ ሚኒስትር ኤቨን ራያን የተመራ የጠረጴዛ ዙሪያ ውይይት ማስተናገዷንም እርሳን ቀጹ ጨምሮ አስረድቷል። ከዚህም በተጨማሪ የተባበሩት መንግስታት ድርጅት አባል ሀገሮች በሙሉ የሀገሮች ባህላዊ ሀብቶች በድብቅ እንዳይሸጡ የሚከለክለውን የዩኔስኮን ድንጋጌ ማስከበር እንዲጀምሩ ጥሪ እናቀርባለን። ብሏል ከ195 አባል ሀገሮች ውስጥ 128ቱ የፈረሙት ቢሆንም በየሀገራቸው ሕግ አውጥተው እየደገፉ ስራ ላይ ያዋሉት ሀገሮች ጥቂቶች ናቸው። ለምሳሌም ዩናይትድ ስቴትስ፣ ስዊዘርላንድና ዩናይትድ ኪንግደም ናቸው ሲል ጠቅሷል። ረዳት የውጭ ጉዳይ ሚኒስትር ክሮከር ዩናይትድ ስቴትስና ዩኔስኮ ለሰው ዘር ሁሉ ታላቅ ክብር ያላቸውን ቅርሳ ቅርስ ሀውልቶችና ስፍራዎች ለመጠበቅ የሚደረጉትን ጥረቶች እየመሩ ናቸው። ታሪካዊ ቅርሶችን መንከባከብ ሲቪል ማህበረሰቦችን መልሶ ለመገንባትና ለእርቀ ሰላም ወሳኝ መሆናቸውን ያምኑበታልና ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሁፉን አጠቃሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን በቀሩን ጥቂት ደቂቃዎች አጫጭሮ የማጠቃለያ ዜናዎችን አሰምተን በሙዚቃ ይሆናል የምንሰናበተው። ለዜናዎቹ ሰለሞን አባት። አሁን ስቱዲዮ ከገባን በኋላ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት የ2014 ዓ ምትን በአውሮፓ አቆጣጠር ያለፈውን አመት ማለት ነው የዓለም የሰብአዊ መብቶች አያያዝ ሪፖርት አውጥቷል። ሪፖርቱ በያዛቸው አንቀጾቹ እስላማዊ መንግስት ነኝ የሚለው ቡድን እየፈጸመ ያለውን የጭካኔና ኢሰብአዊ አድራጎቶች በዝርዝር አሳይቷል። ሪፖርቱ በአንድ በኩል በየሀገሮቻቸው ውስጥ ለሚፈጸሙ የሰብአዊ መብቶች አያያዞች ተጠያቂ የሆኑ መንግስታት፣ በአንድ በሌላ በኩል ደግሞ ያሉትን ያህል በሌላ በኩል ደግሞ መንግስታዊ ያልሆኑ ቡድኖችም የሚፈጽሟቸውን የሰብአዊ መብቶች ረገጣዎች ተንትኗል። በሌላ በኩል ደግሞ ሐሳብን የመግለጽ ነጻነትን የሚገድቡና የሚያፍኑ አምባገነን መንግስታት መኖራቸውን ኢንተርኔትን የሚገድቡ ሲቪል ማኅበረሰቡም እንዳይወጣ የሚጨቁኑ መንግስታትም እንዲሁ እንዳሉ ማምሻውን ያወጣው ሪፖርቱ ይናገራል። ሪፖርቱ በአምባገነን አገዛዞች ውስጥ በሙስናና በሰብአዊ መብቶች ረገጣ መካከል ያለውን ልዩነትም አሳይቷል። በነገው ምሽት ዝርዝሩን ዘገባ ይዘን እንመለሳለን። የአሜሪካ ፕሬዚደንት ባራክ ኦባማ በሐምሌ መጨረሻ ወደ አዲስ አበባ የሚያደርጉት ጉብኝት የሁለቱን አገሮች ግንኙነት ወደ ሌላ ደረጃ ያሸጋግራል ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ደቡብ አፍሪካ ከዓለም አቀፉ የወንጀል ፍርድ ቤት አባልነት ልትወጣ እንደምትችል አስጠንቅቃለች። በማናልመዎች ዲቦ ሙዚቃ እንደ ተደሰታችሁ ተስፋ በማድረግ ይሆናል የተከበራቸው አድማጮች ለምሽቱ ያሰናዳናቸውን ዝግጅቶች የምናበቃው ነገ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ሰለሞን ክፍሌና እኔም ሶሎሞን አባተ ነን ስናስተናግዳችሁ ያመሸ ነው። ሰላም ደሩ። የትግርኛ ቋንቋ ይቀጥላል። እስከዚያው ከማናለሞች ጋር